በቅድሚያ አሰልጣኝ ንጉሴ እንኳን ደስ አለህ እላለሁኝ ለአንተና፣ እንዲሁም አጠቃላይ ለቡድኑ አሰልጣኞችና አትሌቶች በሙሉ ማለት ነው እዛው ቤጂንግ ለምትገኙት። እንግዲህ በዛሬው ዕለት በቤጂንጉ የዓለም አትሌክ ሻምፒዮና ኢትዮጵያ የመጀመሪያውን የወርቅ ሜዳሊያ በገንዘቤ ዲባባ አማካኝነት አግኝታለች። እንግዲህ ይሄን የእሷን በዚህ ርቀት ያለውን ቡድን አንተን በአሰልጣኝነት የምትመራውና፣ እስቲ እንዴት ነበር የገንዘቤ ብቃት በዛሬው ዕለት እንዴት ተመለከትከው? በጣም ሰዎችንም አንም ሁሉም የኢትዮጵያ ሕዝብ ያለበት ሁሉ እንኳን ደስ ያላችሁ ማለት እፈልጋለሁ። ምክንያቱም ይሄ በተለይ እስካሁን ባለው ውድድር ወርቅ ሳናገኝ በትልቅ ጭንቀት ውስጥ ነበር። ያንን ጭንቀት የሚገላግል ውጤት ነው እና ሁላችንም እዚህ ያለን በጣም እ በጣም ደስ ብሎናል። ምናልባትም ይሄ ወርቅ ለሌሎቹም ርቀቶች ትልቅ ተርቀዳጅ ነው እና እንደ አንድ ወርቅ አይደለም የምናየው። እንደ መጀመሪያ ወርቅነትና ካላት ብቃት አንጻር ይገባታል የተባለውን ነገር ሁሉ ተግባራዊ በማድረግ ሌሎች ተፎካሪዎቿን በጥሩ ብቃት፣ በጥሩ በራስ መተማመን የተወጣችበት ውድድር በመሆኑ ይሄ እንደ አንድ ወርቅ አይደለም የምንቆጥረውና ትልቅ ውጤት ነው። እጅግ በጣም ደስ ብሎናል። አመሰግናለሁ እኔም ጊዜ አጋጣሚ እንኳን ደስ ያላችሁ ነው በድጋሚ ማለት የምፈልገው መልካም። እንግዲህ ገንዘቤ ዲባባ ባለፉት ጥቂት ዓመታት እና በተለይም በዘንድሮ ዓመት በጣም ብቃቷን እያሳየች የምትገኝ አትሌት ነች። በቅርቡም ያለም ሪከርድ ባለቤት መሆን ችላለች። ሆኖም ግን በተለይም እንደዚህ በመሰሉ ትልቅ ውድድሮች ላይ አንዳንዴ ነጥብ ወይም ደግሞ ውጤት የምታጣበት አጋጣሚ ሁሉ ነበር። ሆኖም ዘንድሮ ያው ተሳክቶላት ትልቅ ውጤት አግኝታለች። ምናልባት የገንዘቤ ዘንድሮ በጥሩ ብቃት ላይ መገኘት ከምን አንጻር የመጣ ነው ከእድሜ ከልምድ ከምን አንጻር ማለት እንችላለን ውጤቷ ከጊዜ ወደ ጊዜ እያበበ መምጣቱ እዚህ ጋር በእንዲሁ በጣም ጥሩ ጥያቄ ነው ይሄ ትልቅ ውጤት ነው የመጀመሪያ ላይ የአለም ሻምፒዮና ሜዳሊያ ነው በተለይ በዚህ ሁሌ ዓለም ሻምፒዮና ላይ የመጀመሪያ ያገኘችው ሜዳ ለመሆኑ በጣም ልዩ ነው የሚያደርገው የዚህም ሜዳሊያ ላይ ትልቁ ምስጢር የሚሆነው ከመጀመሪያው ጀምሮ ያለው ልምዷ አንድ የሷ የተናገረችው ነገር ነው ብዙ ጊዜ ሰርታለች። በጣም በስራ የምትሳማ ሰው አለችም በጣም ጠንካራ ሰራተኛ ነች። ያ ከመጀመሪያው ጀምሮ ከትምህርት ቤት ጀምሮ ያለው ል በክለብ በፕሮጀክት በክለብ ከዛም በኋላ በብሔራዊ ቡድን አልፎም አሁን በገዛ በጣም በብዙ ደረጃ ላይ ለስራ ያላት ዋጋ መክፈል መሰትነ መፈለዋል ትልቅ ልምድ ደግሞ መኖሩ እና አሁን ያላት ወቅታዊ ብቃቷን በራስ መተማመን የሚጨምር አድርጎ ሌሎቹን ሁሉ ከርቀት እንደውም ሁለት ሁለት ዙር በላይ ብቻዋን መርሳ በሻምስ ሜትር ነው እና የብዙ ነገሮች ጥርቅም ነው ብዬ መናገር እፈልጋለሁ። መልካም እንግዲህ፣ ከዚህ በኋላ ቀሪ ውድድሮች ይኖራሉ። የዛሬ ውጤት በሌሎች ውድድሮች ላይ የሚኖረውን ውጤት ምን ያህል ተጽዕኖ ይኖረዋል ተብሎ ይታሰባል? በኢትዮጵያ ተወዳዳሪዎች። በጣም ጥሩ ጥያቄ ነው። ቅድም ከመነሻ እንደጠቀስኩት ይሄ አንድ ወርቅ ሜዳሊያ ብቻ አይደለም ያልኩት ስለዚህ ነው። ምክንያቱም በዚህ በጭንቀሳት የመጀመሪያውን ወርቅ ሜዳሊያ ስታገኝ፣ ካሁን በኋላ ደግሞ ጠንካራ ውድድሮች አሉን። ሶስት ሺ መሰናክል አምስቴ፣ ሴቶች አምስቴ፣ ወንዶች ማራቶን ሴቶች እንዲሁም ሺህ አምስቱም ላይ ያሉት ጠንከረ ጣምኳራ ተፎካካሪዎች ያሉ ውድድ ነው እና አሁን እሷም አምስት ላይ ደረባ ትሮጣለች እዛም የዚ ያገኘችው ውጤት ራሱ ሌላ ሞራል ነው በግሏ እዛ ውጭ ደግሞ ሌሎቹ ለሀገር አንድ የመጀመሪያ ወርቅ መገኘቱ እንደ ሞራል ታይቶ ሌሎቹም ልክ እንደ እሷ ለማግኘት ያለውን ውስጣዊ መነሳሳት እጅግ በጣም የሚያነቃቃ በመሆኑ እኔ ከመነሻውም ጀምሮ እንደ አንድ ወርቅ አንቆጥረውም ለሌሎቹም ከአሁን በኋላ ለሚወዳደሩ ተፋካሪዎች ትልቅ የሞራል ድጋፍ የሰጠ ሜዳሊያ በመሆኑ እኔ በእርግጠኝነት ማለት የሚፈልገው ተጨማሪ የወርቅ የብርና አይነት ሜዳሊያዎች ለማግኘት እጅግ በጣም ትልቅ በር ከፍቷል ብዬ ነው መናገር የምፈልገው። አሰልጣኝ ንጉሴ ከቤጂንግ ለሰጥኸኝ አጭር ቃለመጠይቅ እጅግ አድርጌ አመሰግናለሁኝ። መልካም ውጤት እመኛለሁ። እኔም ስለ ግብዣው አመሰግናለሁ። ጊዜ